ተሳፋሪ በሌለበት አይሮፕላን ላይ ዛሬ የተነሳ እሳት የለንደኑ ሂትሮ አይሮፕላን ማረፊያ እንዲዘጋ አድርጓል። እሳቱ የተነሳው ድሪም ላይነር በተባለው ቦይንግ 787 የኢትዮጵያ አየር መንገድ አይሮፕላን ውስጥ ሲሆን ተሳፋሪዎች እንዳልነበሩበት ታውቋል። በቦታው የእሳት አደጋ መኪኖች እና ሰራተኞች በቴሌቪዥን ታይተዋል። አይሮፕላኑ በእሳት መከላከያ ፎም ሳይረጭ አልቀረም። ቦይንግ ድሪም ላይነር ጀት አይሮፕላኖች በባትሪያቸው ችግር ምክንያት በያዝነው ዓመት ቀደም ሲል እንዳይበሩ ታግደው ነበር የኢትዮጵያ አየር መንገድ ባለፈው ሚያዝያ ወር ጀት አይሮፕላኖቹን ማብረር በመቀጠል ረገድ የመጀመሪያው ሆኖ ነበር ሄኖክ ሰማእግዜር የኢትዮጵያ አየር መንገድ ዋና ሥራ አስፈጻሚ አቶ ተወልደ ገብረማርያምን አነጋግሮ ያጠናቀረው ዘገባ ቀጥሎ ይቀርባል ጭስ ትንሽ ጭስ ታይተዋል። አውሮፕላኑ ቆሞ ነው ያለው። ለንደን ኤርፖርት ጠዋት ገብቶ ለማታ የሚዘጋጅ አውሮፕላን ነበር። ከስምንት ሰዓት በላይ ቆመዋል። ባዶ አውሮፕላን ነው፣ ባዶ አውሮፕላን እንደሆነ ተዘግበዋል። ግን ጭሱ የተነሳው ሞተር ተነስቶ ነበረ አልተነሳም ታዲያ ምንም የቆመ አውሮፕላን እኮ ነው፣ ፕሮፐርሊ ፓርክ። ስለዚህ ከዚህ በፊት እንደሚታወቀው እንግዲህ አውሮፕላኑ ቦይንግ ሰባት ሰማኒያ ሰባት ድሪም ላይነር አውሮፕላን ነው። ይሄን ሊያረጋግጡ ይችላሉ። ሰበንኤት ሰበን ነው። ከየት ተነስቶ ወደየት ሊሄድ ነበረ ሀሳቡ? ማታ ነው የሚጭ ነው፣ ማታ ነው የሚጭ ነው። እሺ፣ እሳቱ የተነሳው ከምን ጋር በተያያዘ ነው? ከዚህ ቀደም እንግዲህ እንደሚታወቀው አልታወቀም። በባትሪክል የተነሳ አውሮፕላኑ እንዳይበር ታግዶ ነበረ። አልታወቀም፣ ይሄ በምን እንደሆነ ዛሬ እንግዲህ እኛም እየተከታተልን ነበር። የቦይንግ የስቶክ ገበያው ወደ ታች በአሽቆልቁሎ እንደወረደ ነው የተገለጸው። ምናልባት ከዚህ ቀደም ከነበረው ፍራቻ ጋር በተያያዘ ነው። እስካሁን እናንተ የምታውቁትና ልትገልጹልን የምትችሉት አዲስ መረጃ ምን አለ፣ አቶ ተወልደ ገብረ ማርያም? ምንም የለም። ኖርማል ሲሰራ የነበረ አውሮፕላን ነው። ምንም ችግር የለውም። እንዳልኩት ከስምንት ሰዓት በላይ ፓርክ ተደርጎ ቆሞ ተዘጋግቶ የነበረ ባዶ አውሮፕላን ነው። ለምን ያህል ጊዜ ነው አየር ላይ የበረረው? ይሄ አውሮፕላን መቼ ነው የገዛችሁት? ምን ያህል ገንዘብስ ነው ያወጣችሁበት? እሱን እንግዲህ ዲቴይል አሁን የለኝም የትኛው አውሮፕላን መቼ የመጣ እንደሆነ። እሺ፣ በጣም አመሰግናለሁ አቶ ተወልደ ገብረ ማርያም የኢትዮጵያ አየር መንገድ የስራ አስፈጻሚ። እኔም አመሰግናለሁ። ዚርስትልኝ ለአሜሪካ ድምጽ ሬዲዮ አስተያየታቸውን የሰጡ የቦይንግ አውሮፕላን ቃል አቀባይ ደግ አልደር ጥቅስ፣ ሁኔታው መፈጠሩን ተረድተናል። በሂትሮ አውሮፕላን ጣቢያ የሚሰሩ ባለሙያዎችም አሉን። ከእነሱ ምን እንደተፈጠረ ለመረዳት እንዲሁም መፍትሄ ለመፈለግ እየጣርን ነው ብለዋል። የሂትሮ አየር ጣቢያ ቃል አቀባይ ለቪኦኤ እንደገለጹት የአየር ማረፊያው ከአንድ ሰዓት በላይ ለሚሆን ጊዜ የተዘጋ ሲሆን የአስቸኳይ ጊዜ ሰራተኞች እሳቱን ለማጥፋት መረባረባቸውን ተናግረዋል። አውሮፕላኑ ከተሳፋሪዎች ርቆ በሚገኝ ተርሚናል ቆሞ መዋሉን፣ ምንም አይነት እንቅስቃሴ እንዳላደረገ ለቪኦኤ የሂትሮ አውሮፕላን ጣቢያ ኃላፊዎች ተናግረዋል።